አፍሪቃ በሚያጋጥሟት የጸጥታ ችግር ላይ የሚያዋየው የጣና ፎረም ያመነጫቸው የመፍትሄ ሀሳቦች አዎንታዊ አስተዋጽኦ እያበረከተ መሆኑን አማካሪ ቦርዱ አስታውቋል። የጣና ፎረም አማካሪ ቦርድ ሊቀመንበር የሆኑት የቀድሞ የናይጄሪያ ፕሬዚዳንት ኦልሼጉን ኦባ ሳንጆ እንዳሉት አገሮች የሚመነጩትን ሀሳቦች እየተጠቀሙባቸው ነው። አምስተኛው የጣና ፎረም ስብሰባም ከአንድ ወር በኋላ በባህር ዳር ይካሄዳል። እስክንድር ፍሬው ዝርዝሩን ልኮልናል። ጣና ፎረም ስያሜውም እንደሚያመለክተው በየአመቱ በኢትዮጵያ የቱሪስት ከተማ ባህር ዳር ጣና ሐይቅ ዳር የሚካሄድ የአፍሪካ የጸጥታ ጉባኤ ነው። ግጭትን በመከላከል በተገቢው ሁኔታ በመያዝና በመፍታት ረገድ አፍሪካዊ መፍትሄ እንዲኖር በአህጉሪቱ መሪዎች ለቀረበ ጥያቄ ምላሽ ነው ይላሉ አዘጋጆቹ ስለ ጉባኤው ሲናገሩ። እንደ አውሮፓውያን አቆጣጠር ከ2011 ጀምሮም በየአመቱ በተለያዩ ርዕሶች ላይ አተኩሮ ሲካሄድ ቆይቷል። የዘንድሮው አምስተኛ ዙር ጉባኤም በተለመደው ቦታ በጣና ሐይቅ ዳር እንደሚካሄድ የጣና ፎረም አስታውቋል። የፎረሙ የአማካሪ ቦርድ ሰብሳቢ የቀድሞ የናይጄሪያ ፕሬዚዳንት ኦሊሴጎኖ ባሳንጆ እንዳሉት የዘንድሮው ትኩረት አፍሪካ በራሷና በዓለም አቀፍ የጸጥታ ጉዳዮች ባላት ሚና ላይ ነው። ባለፉት ጉባኤዎች የቀረቡ የመፍትሄ ሀሳቦችና አስተያየቶች በተለያዩ አገሮች እየተተገበሩ መሆኑንም አመልክተዋል። ኢፍ ከተሳታፊዎቹ አስር ከመቶ የሚሆኑት ይህንን ሀሳብ ወስደው ተግባራዊ የሚያደርጉበት ጉባኤ ካካሄድክ ይህ ትልቅ ስኬት ነው። ከተሳታፊዎቹ መቶ በመቶ ወደየሀገሮቻቸው ሲመለሱ አቤት እንዴት ጥሩ ሐሳብ ነው እንዲሉ አይጠበቅም። ሀሳቡን የሚጠቀሙበትም ቢሆኑ ያገኘሁት በዚህ ጉባኤ ነው ብለው ምንጩን መጥቀስ አይፈልጉም። በጣም ጥሩ የሆነ ሀሳብ አለኝና ልተገብረው ፈልጋለሁ ነው የሚሉት። በ2011 የተሳተፉ ሰዎች ሳይሰለቹ እስካሁን ድረስ የመቀጠላቸውም ጉዳይ ትልቅ ስኬት ነው። ለጉባኤው ርዕሶች የሚመረጡትም ከወቅታዊ የአህጉሪቱ ችግሮች በመነሳት እንደሆነ የጠቅላይ ሚኒስትር ኃይለማርያም ደሳሌ ልዩ አማካሪ እና የጣና ፎረም የአማካሪ ቦርድ ምክትል ሊቀመንበር ፕሮፌሰር አንድሪያስ ሼቴ ተናግረዋል። ለምሳሌ ባለፈው ዓመት የተደረገው ስለ ሴክለሪዝም ወይም መንግስት ከሃይማኖት መውጣት እና ሃይማኖታዊ ስለሆኑ ፖለቲካ ንቅናቄዎች አሪስ በመረጥንበት ጊዜ ብዙ ሃይማኖታዊ ንቅናቄዎች ተነስተው ነበር በአፍሪካ ከኋረም ተነስቶ ነበረ። ማሊ እንደዚህ ተነስቶ ነበረ። የአረብ ስፕሪንግ ከሚባሉት ሙቭመንት በኋላ ብዙ ይታይ ነበርና እድግጥ ከዛ በኋላ በጣም ተስፋፍቶ ነበር። እኛ ስብሰባውን ካደረግን በኋላ እሱንም ጠብቀን ነበር እና አንዱም የተመረጠበት ምክንያት ይሄ ነገር የሚያድግ ነው የሚል ስሜት ስለተሰማን ነው። እነዚህ ቀጣይ ከሆኑ አሁን ካነሷቸው ችግሮች በተጨማሪ አፍሪካ ውስጥ ድንገተኛ የሆኑ ነገሮች ያጋጥማሉ። ድንገተኛ የሆኑ ጉዳዮች ላይ አናተኩርም፣ ምክንያቱም ይህን የሚያደርጉ ቋሚ ድርጅቶች አሉ። እንደ አፍሪካ ህብረት እና ፕሬዚደንት ወበሳንዶ እንደጠቀሱት ለምሳሌ ኤቦላ በተነሳ ጊዜ እና አፍሪካ ህብረት እርምጃ ለመውሰድ በሞከርበት ጊዜ ብዙ ውይይት ነበር። ኤዲቢ የአፍሪካን ልማት ባንክ ፕሬዚደንት አዲስ አበባ መጥተው መዋጮ ፈቃደኛ ለሆኑ ሐኪሞችና ሌሎች ሕክምና መኮንኖች እንዲሄዱ ለእነሱ መዋጮ እንዲደረግ አድርገው ነበር። እና የጣና ፎረም ሀሳቡ ድንገተኛ የሆኑና ወይም አደገኛ የሆኑ ነገሮችን ለእነሱ መፍትሄ ለማግኘት አይደለም፣ ሀሳብ ላይ ነው የሚያተኩረው። የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን፣ በስልጣን ላይ ያሉ የተለያዩ አገሮች መሪዎችና ምሁራን ለሁለት ቀናት በሚካሄደው ጉባኤ ላይ እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮክ አዲስ አበባ